ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው ቪኦኤ አቶ እስክንድር ያነሱ ጥያቄ ኦዲፒን በሚመለከት እና ኦዲፒን በሚመለከት ልዩነት አለወይ ወይም ለውጡን በሚመለከት አዲስ ነገር አለወይ ላሉት አጭሩ መልስ ምንም ነገር የለም ኦዲፒ እንዳጋጣሚ ሆነው እስከዛሬ ግማሽ ቀን ድረስ ላለፉት ሶስት አራት ቀናት

ጠንተር ያለ ግንኙነት ያደርግ ነው የቆየው። ጠቅላይ ሚኒስትር አብይ አህመድ ዛሬ ለጋዜጠኞች በሰጡት መግለጫ ወቅት ከአሜሪካ ድምፅ ለቀረበላቸው ጥያቄ ከሰጡት መልስ የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።

ጠቅላይ ሚኒስትር አብይ አህመድ ወደ ሥልጣን ከመጡ አንደኛ ዓመታቸውን በማስመልከት የአሜሪካ ድምፅ ያነጋገራቸው አንዳንድ የነቀምቴ ጊምቢና አምቦ ከተማ ነዋሪዎችም አስተያየትን ይዘናል። በመጽሔቱ ክፍለ ጊዜ ይቀርባል። ለምሽቱ ካሉን ሌሎች ዜናዎች አርዕስተ ዜናዎቹ፣ ስድስት ፓርቲዎች ሀገራዊ ፓርቲ ለመመስረት ተስማምተዋል

በአማራና በኦሮሚያ ክልሎች መካከል የሚከሰቱ ግጭቶችን በዘላቂነት ለመፍታት የሚያስችል የሁለቱ ክልሎች የጋራ ኮሚቴ ተቋቁሟል፣ የሚሉትና ሌሎችም ዜናዎች አሉን።

ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የዕለተ ሐሙስ መጋቢት 19 2011 ዓ ም ስርጭታችንን ነው። አስተናጋጆች አሉላ ከበደና ቆንጂት ታየነን። ፕሮግራማችንን የሚያቀናብረው ንጉሡ ታምሬ ነው። የስርጭት መሐንዲሱ ቮይቴክ ዞርኛክም አብሮት ይገኛል። ከንጉሡ ጋር እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱን የዓለም ዜናዎች እነሆ

ባለፈው አንድ ዓመት ፖለቲካችን ከተራ ነገር እስከ ከፍተኛው ድረስ ለውጥ አምጥቷል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ዛሬ ለጋዜጠኞች በሰጡት መግለጫ ከእውነት የራቁ ያሏቸውን የማህበራዊ ድረገጾች መረጃዎች ተችተዋል።

ኦዴፓና በአዴፓ መካከል ልዩነት አለመኖሩን ጠቅላይ ሚኒስትሩ ጠቅሰዋል። አዲስ አበባን በተመለከተ በተለይ ከፓርቲያቸው ኦዴፓ አንጻር የሚሰራጩ መረጃዎችንም አጣጥለዋል። የኦሮሚያ ክልል ፕሬዚደንት ለማ መገርሳ ሰጥተውት የነበረው አስተያየት በተሳሳተ መንገድ መተርጎሙን ነው ጠቅላይ ሚኒስትሩ ያብራሩት። ዶክተር አብይ የሰጡትን ጋዜጣዊ መግለጫ በአብይ ርዕስ ይዘን እንቀርባለን።

ስድስት ፓርቲዎች አንድ አገራዊ ፓርቲ ለመመስረት ተስማሙ። በሶስት መቶ ሀምሳ ወረዳዎች ውስጥ መዋቅሩን መዘርጋቱን ያመለክተው አዲሱ ውህድ ፓርቲ የሚቀጥለው አገራዊ ምርጫ እንዲተላለፍ እንደሚፈልግ አስታወቀ። ሕገ መንግሥትን ለማስከበር የተለየ ትኩረት እንዲሰጥም መሪዎቹ ጠይቀዋል። መለስካቸው አምሀ ቆይት ብሎ ዘገባ ያደርሰናል።

በአማራና በኦሮሚያ ክልሎች መካከል የሚከሰቱ ግጭቶችን በዘላቂነት ለመፍታት የሚያስችል የሁለቱ ክልሎች የጋራ ኮሚቴ ተቋቁሟል። በክልሎቹ አመራር አባላት መካከል የተፈጠረ አለመግባባትም የለም ሲሉ የክልሎቹ የአስተዳደርና የጸጥታ ባለስልጣናት ዛሬ ባህር ዳር ላይ በጋራ በሰጡት ጋዜጣዊ መግለጫ ተናግረዋል። ይህንንም በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ እናቀርብበታለን።

ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ለሶስት ቀናት ሲካሄድ የቆየውን ስብሰባውን ያጠናቀቀው የኦሮሞ ዲሞክራቲክ ፓርቲ ኦዴፓ

ማዕከላዊ ኮሚቴ በዶክተር ወርቅነህ ገበየው ምትክ አቶ ዑመር ሁሴንን የፓርቲው ስራ አስፈጻሚ አባል አድርጎ መምረጡ ተገልጿል። የኦዴፓ ማዕከላዊ ጽህፈት ቤት ኃላፊ ዶክተር አለሙ ስሜ ስብሰባውን አስመልክተው በሰጡት መግለጫ የማዕከላዊ ኮሚቴ ስብሰባው የተለያዩ ውሳኔዎች

ችንና ምትክ የስራ አስፈጻሚ ኮሚቴ አባሉን በመምረጥ መጠናቀቁን ነው ያመለከቱት። የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ በቅርቡ የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊ ሆነው መሾማቸው የሚታወስ ነው።

በሶማሊያ ዋና ከተማ ሞቃዲሾ በደረሰ በመኪና ላይ የተጠመደ ቦምብ ፍንዳታ በትንሹ አስራ ሁለት ሰዎች እንደተገደሉና የተወሰኑትን ደግሞ እንደቆሰሉ የአገሪቱ ፖሊስ አስታውቀዋል። የፖሊስ አዛዥ የሆኑት ሙሐመድ ሁሴን ለአሶሺየትድ ፕሬስ እንደገለጡት ፍንዳታው የደረሰው ዋቢሪ በተሰኘው የሞቃዲሾ ክፍለ ከተማ በሚገኝ አንድ ምግብ ቤት ቅጽር ግቢ ውስጥ ነው። ያን ምስክሮች ፍንዳታው ምግብ ቤቱንና በአቅራቢያው የሚገኙ ህንጻዎችን እንዳወደመ ለአሜሪካ ድምጽ የሶማሊኛ

አገልግሎት ተናግረዋል። አክለውም ሰዎች በምግብ ቤቱ ፍርስራሽ ውስጥ መፈናፈኛ አጥተው እንደሚገኙም ተናግረዋል። እስካሁን ድረስ ለፍንዳታው ኃላፊነቱን የወሰደ ወገን ባይኖርም ጥቃቱ በሞቃዲሾ በተደጋጋሚ አልሻባብ ካደረሰው ጥቃቶች ጋር ተመሳሳይ እንደሆነ ተነግሯል።

ማዕከላዊ እስር ቤት ውስጥ የነበሩ ሰላሳ አራት ኢትዮጵያውያን ዜጎች ዛሬ ወደ ሀገራቸው እንደሚመለሱ ተገለጠ። ይህንን ዜና ነው ይዘዋለሁ። ማላዊ እስር ቤት ውስጥ የነበሩ ሰላሳ አራት ኢትዮጵያውያን ዜጎች ዛሬ ወደ ሀገራቸው

ቸው የሚመለሱበት እቅድ መያዙ ተገልጿል። በኬንያ የኢትዮጵያ ኤምባሲ እንዳለው ኢትዮጵያውያኑ ወደ ሀገራቸው የሚመለሱትም ኤምባሲው ከሚመለከታቸው የማላዊ መንግስት ባለስልጣናት ጋር ተነጋግሮ በተደረሰው ስምምነት መሰረት እንደሆነ ተገልጿል።

በተያያዘ ዜና በህገ ወጥ መንገድ ወደ ኬንያ ሊገቡ ሲሞክሩ ተይዘው በኬንያ እስር ቤት የሚገኙ አርባ ሁለት ኢትዮጵያውያን እንደሚመለሱም ተጠቁሟል። በቅርቡ በተመሳሳይ ሁኔታ የነበሩ አንድ መቶ መቶ ሶስት ኢትዮጵያውያን መመለሳቸው የሚዘነጋ አይደለም።

የዓለም የጤና ድርጅት ትናንት የመጀመሪያዎቹ የኮሌራ ታማሚዎች ወደ ተገኙባት ወደ ሞዛምቢክ ዘጠኝ መቶ ሺህ በአፍ የሚወሰዱ የመከላከያ ክትባቶችን ሊልክ አቅዷል። በከባድ አውሎ ንፋስ ታዝሎ በወረደው ዝናብና ጎርፍ በተጠቁት በሞዛምቢክ ዚምባብዌና ማላዊ

ውሃ ወለድ በሽታዎች ከተዛመቱ ሌላ ከባድ አደጋ ይደርሳል ሲል ነው ድርጅቱ ያስጠነቀቀው። ሳይክሎን ኢዳይ ሶስቱን ሀገሮች ከመታቻቸው ወዲህ ከሰባት መቶ በላይ ሰዎች መሞታቸው የሚታወቅ ነው። የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ፕሬዚዳንት ዶናልድ ትራምፕ በተለይ ለዲፕሎማሲያዊ ስራዎችና ለዓለም አቀፍ ርዴት የሚውል በጀት

ለመቀነስ የወሰዱትና በዩናይት ስቴትስ ምክር ቤት ሁለቱ ፓርቲዎች የህግ አውጪዎች ተቃውሞ ያቀረቡበትን በጀት ተከላከሉ። ሲንዲሼን ከውጭ ጉዳይ ሚኒስቴር ያቀረበችውን ዘገባ ተከታትለናል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ።

ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደ ና ቆንጂ ታየነን በዓለም ዜና የጀመረው የሐሙስ ምሽት ፕሮግራማችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከመዝለቃችን በፊት ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማ።

ህጻናትና ወጣቶች ሐዘናቸውን የሚያወጡበት መንገድ ከአዋቂዎቹ ይለያል። ምክንያቱም ምሳሌ፣ ህጻናት እንደየእድሜያቸው ነው ሐዘናቸውን የሚያወጡት። አዋቂዎች ድብርት ሊገቡ ቢገቡ ከፍተኛ ሐዘን ውስጥ ቢገቡ ስሜታቸውን መግለጽ ይችላሉ። የተለያየ መንገድ ሊጠቀሙ ይችላሉ። ህጻናት ግን ያንን ገና ስላላዳበሩ በጣም በጣም በቀላሉ ተጎጂዎች ይሆናል። እንዴት አድርገው ሚገልጹ

የአእምሮ ሐኪሙ ፕሮፌሰር መስፍን አራያ ናቸው። በቅርቡ በደረሰው የኢትዮጵያ አየር መንገድ የቦይንግ አውሮፕላን 737 የመከስከስ አደጋ ሕይወታቸውን ያጡ ወገኖች ቤተሰቦች ላይ የሚደርስን የሥነ ልቦና ጉዳት አስመልክቶ ከሰጡት አስተያየት የተወሰደ ነው። አድማጮች ሙሉ ዝግጅቱ በሁለተኛው አጋማሽ ይቀርባል። አሁን በቀጥታ ወደ ቀዳሚው የዕለቱ አቢይ ርዕስ።

ባለፈው አንድ ዓመት ፖለቲካችን ከተራ ነገር እስከ ከፍተኛው ድረስ ለውጥ አምጥቷል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ዛሬ ለጋዜጠኞች በሰጡት መግለጫ ከእውነት የራቁ ያሏቸውን የማህበራዊ ድረገጾች መረጃዎች ተችተዋል።

በኦዴፓ እና በአዴፓ መካከል ልዩነት አለመኖሩን ጠቅላይ ሚኒስትሩ አዲስ አበባን በተመለከተ በተለይ ከፓርቲያቸው ኦዴፓ አንጻር የሚሰራጩ መረጃዎችን አጣጥለዋል። የኦሮሚያ ክልል ፕሬዝደንት ለማ መገርሳ ሰጥተውት የነበረው አስተያየት በተሳሳተ መንገድ መተርጎሙንም ነው ጠቅላይ ሚኒስትሩ ያብራሩት። ጠቅላይ ሚኒስትሩ የሰጡትን ጋዜጣዊ መግለጫ እስክንድር ፍሬው ተከታትሎ ተከታዩን ዘገባ ልኮልናል።

ጠቅላይ ሚኒስትር አብይ አህመድ ዛሬ ከጋዜጠኞች ጋር ሲገናኙ ሊሞሉ ያሰቡት የመረጃ ክፍተት ሰፊ ሳይሆን አልቀረም። በማህበራዊ ድረገጾች የሚሰራጩ ዘገባዎች፣ በአንዳንድ የህብረተሰብ ክፍሎች አካባቢ የታዩ የወቅታዊ ሁኔታዎች አረዳዶች ትኩረት ስበው አድማስ አስፍተው ቆይተዋል። ጠቅላይ ሚኒስትሩ ወደ ኃላፊነት የመጡበትን አንደኛ ዓመት አስመልክተው በሰጡት መግለጫ ላይ የተገኙ ጋዜጠኞች ያነሷቸው ጥያቄዎችም ከእነዚህ መረጃዎች ጋር የተገናኙ ናቸው። የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ አመራሮች ወቅታዊ ሁኔታዎችንና

አገሪቱ በቀጣይነት የምትከተለውን አቅጣጫ በተመለከተ ተመሳሳይ አቋም እንደሌላቸው ከአማራ ዲሞክራሲያዊ ፓርቲ አዴፓ ጋርም ልዩነቶች እንዳሉ የሚገልጹ መረጃዎች በተለያዩ መንገዶች ሲወጡ ቆይተዋል። ይህንን አስመልክቶ ከአሜሪካ ድምፅ ለቀረበ ጥያቄ ምላሽ የሰጡት ጠቅላይ ሚኒስትር አብይ እውነታው ሌላ መሆኑን አብራርተዋል። ቪኦኤ አቶ እስክንድር ያነሱ ጥያቄ ኦዲፒን ባይመለከት እና አዲፒን ባይመለከት ልዩነት አለ ወይ ወይም ለውጡን ባይመለከት አዲስ ነገር አለ ወይ ላሉት አጭሩ መልስ ምን ነገር የለም

ኦዲፒ እንዳጋጣሚ ሆኖ እስከዛሬ ግማሽ ቀን ድረስ ላለፉት ሶስት አራት ቀናት ጠንተር ያለ ግምገማ ሲያደርግ ነው የቆየው። በዚህ ግምገማ የታዘነው ነገር ከምንጊዜውም በላይ በሰራነው ጉዳይ ሳንረካ ወደፊት ተጨማሪ ስራዎች መስራት ይኖርብናል የሚልና ታሪካዊ ኃላፊነት በልኩ ልንወጣ ይገባል የሚል አጠቃላይ ሀሳብ ያለው ግምገማ

በጣም ጠቃሚ ግምገማ የነበረ አንድነታችንም ከምን ጊዜውን በላይ ተጠናክሮ የወጣበት ነው። አዲፒ ጋር በሚመለከት ትንሽ ታሪካዊ ዳራውን ለማሳየት በመጀመሪያ ደረጃ ኦዲፒ እና አዲፒ ከመባላቸው በፊት ወይም ኢሂደን እና ኦፒዲዮ ከመባላቸው በፊት እነዚህ ሁለት ፓርቲዎች እርሾቸው አንድ ነው። ኢሂደን ተብለው ለኢትዮጵያ ሕዝብ በጋራ የሚሰሩ ሰዎች የመሰረቱት ፓርቲ ነው። በኋላ በአዴን እና ኦፒዲዮ ሆኖ የወጣው

ረዥም ዘመን አብሮ በመታገል ችግሮች ለማየት የተሻለ ልምምድ አላቸው። ከዚያ ባሻገር በተደጋጋሚ እንዳነሳሁት ሁለቱ ህዝቦች ደግሞ በብዙ ምክንያት በጂኦግራፊ በመዋለድ አብሮ በመኖርም የተዋሃዱ ህዝቦች ናቸው። አሁን ጉዳዩ የአዲፒ እና የኦዲፒ ጉዳይ ሳይሆን የዚችን ታላቅ አገር ህልና ለማስቀጠል ሁሉም የፖለቲካ ፓርቲ በኃላፊነት ስሜት በጋራ መስራት ይገባቸዋል። ኦዲፒና አዲፒን በሚመለከት ግን በአዲፒ ውስጥ

ልክ እንደ ኦዲፒ ልክ እንደ ኦዲፒ ካለምንም ችግር ቁጭ ብዬ እንደ አዲፒ ሴንትራል ኮሚቴ መናገር ያሻኝን ሂስ ማቅረብ የምችልበት ፓርቲ ነው። በአዲፒ እና በኦዲፒ መካከል በፖለቲካ ሀሳብ እንደፈለግን ለመነጋገር እውነት ለመናገር ምንም አይነት ድንበር የለም፣ ምንም አይነት ድንበር የለም። ይህንን ግንኙነት በኢህአደግ አባል ድርጅቶች ብቻ ሳይሆን ከሌሎቹም ጋር ማድረግ እንፈልጋለን። ይህ እንደተጠበቀ ሆኖ

ይህ የመላእክቶች ስብስብ አይደለም። አልፎ አልፎ ከኦዲፒም ከአዲፒም ያልተመቻቸው ሰዎች የሆነ ነገር ሊናገሩ ይችላሉ። በለመድነው መሰረት ትክክል ነው ወይ? አለው ይሄ ነገር? ለምን እንገማገማለን፣ ሂስ አቅርበን እንተራረማለን ከዚህ የተረፈ የሚያሰጋ አንዳች ነገር በአዲፒና ኦዲፒ መካከል የለም። ግን ልምምዳችን ደካማ ስለሆነ ሰው ቶሎ ብሎ ወደ ልዩነት ይወስደዋል። በጣም በቅርበት በምክክር ነው በጋራ

ወደፊትም ይሆው ይቀጥላል። ሁለት ሰዓት ከ15 ደቂቃ አካባቢ በፈጀው ጋዜጣዊ መግለጫ በንጽጽር የአዲስ አበባን ጉዳይ ያህል ተደጋግሞ የተነሳ ጥያቄ የለም። የከተማዋ ነዋሪ ላልሆኑ ከኦሮሚያ ክልል የመጡ ሰዎች መታወቂያ ተሰጥተዋል ከሚለው ጀምሮ በተለያየ መንገድ ሲሰራጩ የነበሩ የተለያዩ መረጃዎችን አስመልክተው ለቀረቡ ጥያቄዎች ነው ምላሽ የሰጡት። መታወቂያ በሚመለከት እና ሰፋ ሲል የአዲስ አበባን ዲሞግራፊ ለመቀየር ኦዲፒ ስራት የሚል ሀሳብ በሚመለከት

በመጀመሪያ ደረጃ መታወቂያ ውሸት ነው። በአዲስ አበባ ከክፍለ ከተማ በላይ ባሉ ኃይሎች ግምገማ አካሄደን ነበር በቅርቡ እውነት ከሆነ ብለን በመሰረቱ ውሸት ነው ሀሳቡ። ሁለተኛው ግን ስትፈልጉ የፌዴራል መንግስት ተዳክሟል አቅም የላችሁም ማለት ነው ሀሳቡ። በሌላ መንገድ ደግሞ በጣም ሶፊስቲኬትድ የሆነ ኢንጂኒሪንግ ማድረግ ትችላላችሁ የሚል የሚቀረን ሀሳብ አዲስ አበባ ውስጥ አሁን ያላትን ማንነት እቺ ከተማ ለመያዝ 125 ዓመት ነው የፈጀበት ከተቆረቆረች

መቶ ሀያ አምስት ዓመት በተለጣጠፉ ነገሮች ነው የአሁን ማነቷን የያዘችው። እኔ አንድ ዓመት ሳይሞላ ያንን ነገር መቀየር የሚያስችል ብቃት ካለኝ የኢትዮጵያ ችግር ገደል ገባ ማለት ነው። በአንድ ዓመት ይሄንን ጉዳይ ወደሚባለው ደረጃ መቀየር ቀላል ነገር ተደርጎ መወሰድ የለበትም። ቢታሰብ ቢፈለግ እንኳን እንዲሁም ዝም ብሎ በዋዛ የሚደረግ አድርጎ ማሰብ ተገቢ አይደለም።

የክልሉ ከተሞች ከሶማሌ ክልል የተፈናቀሉ ዜጎችን በኮታ ወስደው ድጋፍ እንዲያደርጉ የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ሲሰራ የቆየበትን ሁኔታ ማብራር ተዋል። ጠቅላይ ሚኒስትሩ በአዲስ አበባ ድጋፍ እንዲደረግላቸው የተወሰነውን እነዚህኑ ዜጎች አስመልክቶ የኦሮሚያ ክልል ርዕሰ መስተዳደር አቶ ለማ መገርሳ የሰጡት አስተያየትም በተሳሳተ መንገድ መተርጎሙን ነው የጠቀሱት። ያኔ የኦሮሞ ሰዎች ከሶማሌ ሲፈናቀሉ ዘር ሳይለይ አብሮት የቆመ ኦሮሞ ብቻ ሳይሆን መላ ኢትዮጵያ

እነሱን ጉዳይ ተፈናቃዮቹ ያውቁታል። ማን ሰራላቸው፣ ማን እንደቀለባቸው ያውቁታል። በጋራ ያደረግነው ጉዳይ ያኔ ጥቂት ምናልባት 6000 እርግጠኛ አይደለሁም፣ ለአዲስ አበባ የተሰጠ ኮታ ያለ ይመስለኛል። አዲስ አበባ ልክ እንደ ሌሎች ከተሞች እነዚያን ተፈናቃዮች ቆርቆሮ ቤት ሰርቶ እንዲያስቀምጥ። ያን በሚመለከት በኋላ ከተማ ጋር ተያይዞ ለተነሳው ጥያቄ ምላሽ ሲሰጡ የኦሮሚያ ክልል ርዕሰ መስተዳድር ሮንግሌ የተወሰደውን ሀሳብ

አሁን እዚህ መግለጥ የምፈልገው ኦዲፒ የሚታገለው አርብቶ አደር ኦሮሞዎች፣ አርሶ አደር ኦሮሞዎች ከተሜ እንዲሆኑ ነው። እዚህ ጋር ጥያቄ ያለው ሰው ካለ መነጋገር ይቻላል። አዲፒ የሚነጋገረው አርሶ አደር አማሮች ከተሜ እንዲሆኑ ነው። ቲፒኤልኤፍ የሚታገለው አርሶ አደር ትግራዮች ከተሜ እንዲሆኑ ነው። የሶማሌ የአፋር ፓርቲዎች የሚታገሉት አርብቶ አደር ዜጎቻቸው ከተሜ እንዲሆኑ ነው። ምን ማለት ነው? በአቅራቢያቸው ጤና ጣቢያ እንዲኖር፣ መንገድ እንዲኖር

ስልክ እንዲኖር በቀላሉ የሰለጠነ የአኗማር ስርዓት እንዲኖራቸው ማስቻል። ይሄ የሁሉም ፓርቲ አላማ። ብዥታ አያስፈልግም። እዚህ ጋር ዳት ኢንክሉድ ኦሮሞ ማለት ነው። አንድ ሁለተኛ፣ ኦሮሚያ አዲስ አበባ ብቻ ሳይሆን በሁሉም ከተሞች ኦሮሚያ ውስጥ ባሉ ከተሞች። ብዙ ጊዜ አዲስ አበባ ይነሳል፣ ግን ጅማን ብንሄድ ነቀምትም አምቦም ብንሄድ ኦሮሞ ብቻ ይኖርበት፣ በርካታ ጉራጌዎች፣ አማራዎች፣ ትግሬዎች የተለያዩ ብሔረሰቦች ይኖርበታል። ወደ ውጭ እየወጣ ከብት

እያረባ ወይም እያረሰ የሚኖረውን ሰው የአኗኗር ዘዬውን መቀየር ያስፈልጋል የሚል የድርጅታችን ጽኑ አቋም። ያ ማለት ግን ኦሮሞን ከተሜ እያደረግን ሌሎቹን ደሞ አርብቶ አደር እና አርሶ አደር ማድረግ ነው የሚል ሀሳብ ግን ኦዲፒ የለውም በፍጹም የለውም። አንዳንዱን ነገር በተንሻፈፈ መንገድ ማየት ተገቢ አይደለም። ፖለቲካ ሴንተር ነው ከተማ የሀብት ሴንተር ነው የእውቀት ሴንተር ነው። ህዝቦቻችን እያሰለጠን ማድረግ አለብን የሚለው ሀሳብ

የድርጅታችን አቋም ነው። አዲስ አበባ ላይ ኦሮሞ እያበራከትን ሌላውን ማሳነስ የሚል ጉዳይ ግን አስበንም አናቅም አድርገንም አናቅም ወደፊትም አናስብ። ለምን እንደሚታሰበው ቀላል ጉዳይ ስላልሆነ ማለት ነው። ጠቅላይ ሚኒስትር አብይ አህመድ ፖለቲካው ባለፈው አንድ አመት ለውጥ ማምጣቱን ያስረዱትም በአዲስ አበባ ከነበረው ሁኔታ በመነሳት ነው። እንግዲህ የሰው ልጅ የማስታወስ አቅሙ ውስን ነው። ከሰማው ካየው 8 ፐርሰንት ገደማውን ቶሎ ይዘነጋል። የዛሬ ዓመት አዲስ አበባ

ታዋቂ ዘፋኞች ለአድናቂዎቻቸው ዘፈን መዝፈን የማይችሉባት ከተማ ነበረች። ሌላውን ፖለቲካ እንተወው ማለት ነው። ዘፋኞች በአንድ አዳራሽ አድናቂዎቻቸውን ሰብስበው መዝፈን የማይችሉባት ከተማ መሆኗ ተረስቷል። ይሄ ተራ ነገር ነው። ከዚያ ሲሻገርስ፣ ታሳሪዎች ወንድም ታስሮበት እህት ታስሮበት፣ በየፖሊስ ጣቢያው ያንኳኳ ታስሮብኛልና እዚህ ነው ወይ ብሎ የታሰረበትን ቦታ ለማወቅ የሚንከራትት ኢትዮጵያ ቁጥር ቀላል አልነበር

የታሰረበትን ካወቀ በኋላ በፈለገው ሰዓት ሄዶ ታሳሪ ማረሚያ ቤት መጎብኘትም ቀላል አልነበር። ኦኤንሌፍ አፈሙዝ አዘቅዝቆ ኦኤል ኤፍ አፈሙዝ አዘቅዝቆ ኢትዮጵያ ውስጥ ይገባል የሚል ሀሳብም የሕልም ያህል ሩቅ ነበር። ፖለቲካችን ከተራ ነገር ጀምሮ እስከ ከፍተኛ ነገር ከፍተኛ ለውጥ አምጥተዋል ማለት ነው። አመሰግናለሁ። ጠቅላይ ሚኒስትር አብይ አህመድ በዚሁ ጋዜጣዊ መግለጫ በሌሎች ልዩ ልዩ ርዕሶች ላይ ለተነሱ ጥያቄዎችን ምላሽ ሰጥተዋል።

በሌላ ዘገባ እንመለስበታለን። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። በአማራና በኦሮሚያ ክልሎች መካከል የሚከሰቱ ግጭቶችን በዘላቂነት ለመፍታት የሚያስችል የሁለቱ ክልሎች የጋራ ኮሚቴ ተቋቁመዋል።

በክልሎቹ አመራር አባላት መካከል የተፈጠረ አለመግባባትም የለም ሲሉ የክልሎቹ የአስተዳደርና የጸጥታ ባለስልጣናት ዛሬ ባህር ዳር ላይ ባወጡት የጋራ ጋዜጣዊ መግለጫ አመልክተዋል። አስቴር ምዝጋናው ዝርዝሩን ይዛለች።

የአማራ ክልል ሰላምና ደህንነት ግንባታ ምክትል ቢሮ ኃላፊ ኮሎኔል አለበላ አማረና የኦሮሚያ ክልል አስተዳደርና ጸጥታ ጉዳዮች ምክትል ቢሮ ኃላፊ ኮሎኔል አበበ ገረሱ ዛሬ በባህር ዳር ከተማ በሰጡት ጋዜጣዊ መግለጫ በአማራና በኦሮሚያ ክልል አዋሳኝ አካባቢዎች የሚስተዋሉ የጸጥታ ችግሮችን በዘላቂነት ለመፍታት ከሁለቱም ወገኖች የተውጣጡ የጋራ ኮሚቴ ማቋቋማቸውን ነው

የተናገሩት። በዚህ ላይ ታዲያ በአሁኑ ሰዓት በአማራና በኦሮሞ አመራሮች መካከል አለመግባባት ተከስቷል የሚባል ወሬ አለ ተብሎ ከጋዜጠኞች ለተነሳላቸው ጥያቄ ወሬው ከእውነት የራቀ ነው፣ አመራሩም ሆነ ሕዝቡም ትላንት በጋራ ይሰራል፣ ዛሬም እየሰራ ነው ያሉት የኦሮሚያ ክልል አስተዳደርና የጸጥታ ጉዳዮች ምክትል ቢሮ ኃላፊ ኮሎኔል አበበ ገረሱ ናቸው። ምናልባት መግለጫዎች ሲሰጡ ሰዎች የራሳቸውን ከውስጥ እየወሰዱ ለግጭት ፕሮፓጋንዳ ይጠቀሙበት ይሆናል እንጂ ኦዴፓ

ወይም የአማራ ብሔራዊ ክልል እና የኦሮሚያ ብሔራዊ ክልል መንግስታት መካከል ችግር የለም። ችግር እንኳን ቢኖር ተነጋግሮ የመፍታት ባህል ያላቸው ህዝቦች ስለሆኑ መሪዎቻቸውም እንደዛ ከህዝብ በላይ ደግሞ ማንም የሚታይ ነገር የለም። ግባችን የበለጸገች ሰላማዊ የሰፈነ ኢትዮጵያን ለመገንባት ነው። ያ ደግሞ ኦሮሞ ከአማራ ጋር ደቡብም፣ ትግራይም ቢሆን የኢትዮጵያ ህዝብ አካል ነው።

የትግራይ ህዝብና የአማራ ህዝብ ጠላትነት የላቸው አንድ ዜጎች ነን። ኮሎኔል አበበ ስለ ተቋቋመው የጋራ ኮሚቴም ሲናገሩ ኮሚቴው የአጭርና የረዥም ጊዜ እቅድ በማውጣት የግጭት ቀጠና የሆኑ ቦታዎችን ይለያል፣ የጋራ እቅድ ያወጣል፣ የጋራ የኃይል ስምሪት ያደርጋል። ይህ ከሆነ ደግሞ ለዘመናት እጅ ለእጅ ተያይዘው የኖረው የአማራና የኦሮሞ ህዝቦችን ለመነጣጠል የሚሰሩ ኃይሎች እቅድ ይከሽፋል

ነው ያሉት። ምስራቅ ሸዋና ሰሜን ሸዋ አካባቢ በምንጃር የተነሳው ችግር የጸጥታ ኃይሉ አስቀድሞ እንደዚህ አይነት ኮሚቴ ያቋቁመን እየተናበብን ብንሰራ ኖሮ ይሄ ሁሉ ግጭት ባልተነሳ ነበር። የእኛ አለመቀናጀት እና አለመናበብ ለኪራይ ሰብሳቢዎች እና ፖለቲካ ደላላዎች መንገድ ከፍቷል። የአማራ ክልል የሰላምና የደህንነት ግንባታ ምክትል ቢሮ ኃላፊ ኮሎኔል አለበላ አማረ በበኩላቸው በሁለቱ ክልል ህዝቦች መካከል ያለውን ጠንካራ ግንኙነት ለማጠልሸት የሚሰሩ ኃይሎች የጋራጃ እንዳይዘን ስን

ለመንቀሳቀስ እቅዳቸው ከምንጩ ይደርቃል

ነው ያሉት። በኦሮሚያ ሳይድ ከአማራ አካባቢ የታጠቀ ኃይል መጣብ ወሬ የሚያስወሩ አሉ። በአማራው ሳይድ ደግሞ ከኦሮሚያ አካባቢ ልዩ ኃይልን ጨምሮ የተደራጀ የታጠቀ ኃይል መጣብን የሚል የሚያስወሩት ወሬ አለ እና አሁን በጋራ መስራት ስንጀምር እንደዚህ አይነቱ ወሬ ዋጋ ቢስ ይሆናል ማለት ነው። ምክንያቱም በቦታው አብረን ስለምንቀሳቀስ የአማራ የጸጥታ ኃይሎችም ከኦሮሞ የጸጥታ ኃይሎች ጋር ተቀናይተው፣ ህዝቡም ከህዝብ ጋር ተቀናይተው ስለሚሰራ ተጨባጭ የሆነው ነገር ስለሚታይ ይህንን እያከሸፍነ እዛ አካባቢ ያሉ መሰረታዊ የሆኑ ውከት መነሻዎችን የምናስወግድበት

ያለበት ሁኔታ እንፈጥራለን ማለት ነው። የሁለቱ ክልል የጸጥታ ኃይሎች በመጨረሻ የተናገሩት ነገር ቢኖር በሁሉም ክልሎች ያሉ የወሰን ግጭቶችን በመፍታት ታላቋንና አዲሲቷን ኢትዮጵያ ለመመስረት ስራ ላይ መሆናቸውን ነው የተናገሩት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህርዳር አስቴርን ለዘገባዋ እናመሰግናለን። የመጽሔት ክፍለ ጊዜ ይቀጥላል።

ስድስት ፓርቲዎች አንድ ሀገራዊ ፓርቲ ለመመስረት ተስማምተዋል። በ350 ወረዳዎች ውስጥ መዋቅሩን መዘርጋቱን ያመለከተው አዲሱ ውህድ ፓርቲ የሚቀጥለው ሀገራዊ ምርጫ እንዲተላለፍ እንደሚፈልግም አስታውቋል። መንግስት ህግን ለማስከበር ስራ የተለየ ትኩረት እንዲሰጥ መሪዎቹ ጠይቀዋል። መለስካቸው አመሀ ዝርዝሩን ይዟል።

የአዲሱ ፓርቲ መስራች ግብረ ኃይል በጽሑፍ ያሰራጨው መግለጫ የኢትዮጵያ ሕዝብ የፍትሕ የእኩልነትና የዲሞክራሲ ጥያቄ የሚፈታው በሰለጠነ የዜግነት ፖለቲካ ብቻ ነው የሚል ርዕስ አለው። የጽሑፍ መግለጫው እንደሚለው አዲሱን ፓርቲ ለመመስረት በሁለት መሠረታዊ ሀሳቦች ላይ ተስማምተው ነው ፓርቲዎቹ

እነዚህም በኢትዮጵያ ማህበራዊ ፍትሕን የሚያሰፍርና ዜግነትን መሠረት ያደረገ የፖለቲካ ፕሮግራም ላይ የተመሠረተ እና የምርጫ ወረዳን መሠረት አድርጎ የሚዋቀር የፓርቲ አደረጃጀት ያለው አገራዊ የፖለቲካ ፓርቲ ለመመስረት እንደሆነ ያስረዳል የጽሑፍ መግለጫው። በዚህ መሠረተ ሐሳብ ተስማምተው ለመዋሃድ እየሰሩ የሚገኙት

የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ፣ የመላ ኢትዮጵያ ዴሞክራሲያዊ ፓርቲ መኢዴፓ፣ ሰማያዊ ፓርቲ፣ የቀድሞ አንድነት ለዴሞክራሲና ለፍትህ ፓርቲ አመራር አባላት፣ የጋምቤላ ክልላዊ ንቅናቄና የአርበኞች ግንቦት ሰባት ለፍትህና ዴሞክራሲ ንቅናቄ ናቸው። የአዲሱን ፓርቲ መዋቅራዊ ሁኔታና ጥንካሬውን በሚመለከት ከጋዜጠኞች ለቀረበው ጥያቄ

እስከ ምስረታው ማጠናቀቂያ ድረስ የህዝብ ግንኙነት ኃላፊነቱን የተረከቡት አቶ ናትናኤል ፈለቀ መልስ ሰጥተዋል። ከ350 በላይ በሆኑ ወረዳዎች አሁን አዲስ የሚመሰረተው ፓርቲ መዋቅሮች እንደሚኖሩት ነው። ከዚህ ጋር ተያይዞ የሚመለሰው ጥያቄ ገጠርስ አላቸው ወይ? ጠንካራ ናቸው ወይ? እንግዲህ 350 የምርጫ ወረዳዎች ማለት ከተማ ብቻ አይደለም፣ ያሉት በመላው ኢትዮጵያ በተለያዩ ክልሎች ያሉ የምርጫ ወረዳዎች ናቸው። ስለዚህ ገጠርም ጭምር

ነው መዋቅሮቻችን ያሉት ማለት ነው። የአዲሱ ፓርቲ መዋቅሮች ያሉት። አዲሱን ፓርቲ ከሚያዋቅሩት አካላት መካከል አንዱ የቀድሞ የአንድነት ዴሞክራሲና ለፍትህ ፓርቲ አመራር አባላትን ወክለው የተገኙት አቶ አንዷ ለማድራጌ የዚህን ፓርቲ አስፈላጊነት የገለጹት ደግሞ እንደሚከተለው ነበረ። እንደምታውቁት አሁን የምንገኝበት የለውጥ ወቅት ነው። ያ የለውጥ ወቅት ደግሞ ረጅም ዘመናት ህዝብ ሲታገልለት የነበረው

የዲሞክራሲ ንጋት ይቀርብ ዘንድ ብዙ ትግል ተደርጓል። አሁን ደግሞ የለውጥ ጭላንጭል እያየን ነው። ነገር ግን ያንን የለውጥ ጭላንጭል ደግሞ የሚገዳደር ትልቅ የሆነ ሀገራችንን ቀስፎ የያዘ የዘረኝነት በሽታ

በከፍተኛ ሁኔታ በተስፋፋበት ሰዓት ላይ እንገኛለን። በአንድ በኩል ተስፋ ሰጭ ለውጥ፣ በሌላ በኩል ደግሞ ተስፋ የሚነሳ የዘረኝነት ደዌ ተጸናውቶን እንገኛለን። ከዛ ደዌ ለመፈወስ ደግሞ ህብረ ብሔራዊ ያስተሳሰብ ወይም የዜግነት ፖለቲካ ፍቱን መድኃኒት ነው ብለን እናምናለን። እርግጠኛ ነኝ የኢትዮጵያ ህዝብ በሙሉ ተስፋ የሚጠብቀው የፖለቲካ ኃይል ነው። ይህ የፖለቲካ ኃይል ይወለዳል። የዚህ ፖለቲካ ኃይል መወለድ ደግሞ ሀገራዊ ፖለቲካው ወደ ሰለጠነ ጎራ እንዲመጣ ትልቅ አስተዋጽኦ ይኖረዋል። ፖለቲካውን

ምንም ያሰግነዋል ብለን እናምናለን። የጋምቤላ ክልል ንቅናቄን የወከሉት አቶ ኦቻ አጌቷ ደግሞ ድርጅታቸው የተፈጠረውን ለውጥና እድል በመጠቀም ከትጥቅ ትግል ወደ ሰላማዊ ትግል እንደተመለሰ አስታውሰዋል። ከዚህ በፊትም ከአርበኞች ግንቦት ሰባት ጋር በትብብር ሲሰራ እንደቆየ ጠቅሰዋል። አክለውም ይህን አዲስ ፓርቲ አብረው ሲመሰረቱ የድርጅታቸው አላማ ምን እንደሆነ አብራርተዋል። አላማችን በክልል ብቻ ተጠቅልለው እንዲቀራለ የኛ አላማ የኛ አላማ

በሀገር ደረጃ ከክልል ወደ አገር አቀፍ ከሌሎች ፓርቲዎች ጋር ተዋህደን አንድ ሆንን ትልቅ ሀገር ለመመስረት ነው የኛ መነሻ ዓላማው። እና ዛሬ በዚህ ለውጥ አጋጣሚ ኢትዮጵያ ሕዝቦቿን ትባረክ። አሁን እኛ ክልል ብቻ ተወሰንን፣ አጋር ነው፣ አናሳ ነው ከምንባል ከዛ ወጥተን እንደማንኛው ኢትዮጵያዊ በኢትዮጵያ መሀል የሚወሰኑ ጉዳዮች የወሳኙ አካል ለመሆን ነው።

እዚህ እየተገኘው ስለዚህ የውደቱ አካል ነኝ። አመሰግናለሁ። ከጋዜጠኞች ከተነሱት ጥያቄዎች መካከል አንዱ አዲሱ ፓርቲ የሚመጣውን ሀገር አቀፍ ምርጫ በተመለከተ ያለውን አቋም ማብራሪያ የሚጠይቅ ነበረ። ለዚህ ምላሽ የሰጡት አቶ ናትናኤል ፈለቀ ናቸው። ምርጫም ሆነ ማንኛውም የፖለቲካ ስራ ሀገራዊ መረጋጋትን ይፈልጋል እና ሀገራዊ መረጋጋትን ለማምጣት ደግሞ መሰራት ያለባቸው ስራዎች እንዲሰሩ በአሁንና በምርጫው ጊዜ መካከል ያለው ጊዜ በቂ ነው ተብሎ አይታመንም።

ስለዚህ ምርጫው ለጊዜ ሰሌዳው ብቻ ተብሎ መደረግ ስለሌለበት እና ካአሁን በኋላ ለአንዴና ለመጨረሻ ጊዜ ሀገሪቷ ዲሞክራሲያዊ ስርዓት የሚመሰረትበት መደላድል መሆን ስለሚገባው ለሰሌዳው ብቻ ብለን ምርጫ በዛ ቀን መደረግ አለበት ተብሎ አይታመንም። ስለዚህ ምርጫው ቢገፋ እንመርጣለን። አለበለዚያ ግን ለምርጫው በቂ ዝግጅት አድርገን ባለን አቅም ምን ሰራ ይሆናል። ግንቦት አንድና ሁለት ከሚደረገው ከመስራች ጉባኤ በኋላ የሚሰሩ ስራዎች በሙሉ

ያንን ታሳቢ ያደረጉ ይሆናል ማለት ነው። ሰማያዊ ፓርቲን ወክለው የተገኙት አቶ የሸዋስ አሰፋ በበኩላቸው ለአዲሱ ፓርቲ በጊዜው የሚታየው ዋና ቁም ነገር ምርጫ አይደለም ይላሉ። ምርጫ በየአምስት ዓመቱ በየአራት ዓመቱ ይመጣል። ሽግግር ግን በየአራት ዓመቱ በየአምስት ዓመቱ እንደሚመጣ እርግጠኛ መሆን አይቻልም። ቢመጣም ዋጋ ያስከፍላል። ስለዚህ ምርጫ ለማድረግ ብለን ምርጫ ማድረግ የለብንም። እኔ ሁሌ ደግሞ የሚደንቀኝ ተደጋጋሚ ስለሚነሳ ነው። ተከታታይ ምርጫ ይባላል

ተከታታይ ምርጫ እኮ 97 በመቶ፣ 98፣ 99 ከዛ መቶ በመቶ ነው የሆነው። ስለዚህ መቶ አንድ በመቶ የሚባል የለም። ስለዚህ በጣም ኢምፖርታንቱ ነገር ለኛ ሽግግሩ ነው። ለሽግግሩ አገር ሰላም መሆን አለበት።

አገር ሰላም ሳይሆን አንዲትም አንቀጽ መቀየር አይቻልም። አሻሻለ ሀገሪቱ አገሪቱ በአሁኑ ወቅት በሽግግር ላይ እንዳለች ያመለከቱትና ይህ ወቅትም ያለ ጥርጥር አስቸጋሪ እንደሆነ በማስታወስ በስልጣን ላይ ያለው መንግስት ሰላምና መረጋጋትን ለማስፈን ማንም ዜጋ መተባበር እንዳለበት ያሳሰቡት ደግሞ አርበኞች ግንቦት ሰባትን ወክለው በስፍራው የተገኙት ፕሮፌሰር ብርሃኑ ነጋ ናቸው። የዜጎችን ደህንነትና የህግ የበላይነትን የማረጋገጥ ስራ ግን የመንግስት እንደሆነ አበክረው ተናግረዋል።

በምን ትተማመናላችሁ የተባለው ጸጥታን የማስከበር ኃላፊነት የመንግስት ኃላፊነት። እኛ ጸጥታ አስከባሪዎች አይደለን። መንግስት ጸጥታን የማስከበርና ይሄ ስርዓት ይሄ ዴሞክራሲያዊ ሂደት ዳር እንዲደርስ ይህንን ለማደናቀፍ የሚሞክሩ ጉልበትና እንትንን እያጣቀስን መሄድ እንችላለን ብሎ የሚያምኑ ሀይሎች ካሉ እነሱን መግራት ማስተካከልና ወደ ቦታቸው መመለስ የመንግስት ስራ ነው። እኛ ማገዝ ነው። ሁላችንም እንደ ዜጎችም ማገዝ ነው የሚችሉት።

ዋናው ስራ በቃል ኪዳን ሰነዱ ላይ እንደተገለጸው የጉልበት ሞኖፖል ያለው መንግስት ነው። ያንን የጉልበት ሞኖፖልን እኛ እንደ ዜጎች አውተለሱ ስንሰጥ ዜን ደህንነታችንን ሰላማችንን ያስጠብቅልናል። ይህንን ፌል ካረገ አንድ መንግስት መሰረታዊ ስራውን ፌል አርጓል ማለት ነው። አዲሱ ፓርቲ ግንቦት አንድና ሁለት ቀን 2011 ዓ.ም መስራች ጉባኤውን እንደሚያካሄድ ይጠበቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

መለስካቸውም ሀለ ዘገባው እናመሰግናለን። ተከታዩ መጽሔት ርዕስ ደግሞ ወደ ምዕራብ ኢትዮጵያ ይወስደናል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ አንደኛ ዓመታቸውን አስመልክቶ የአሜሪካ ድምፅ ያነጋገራቸው አንዳንድ የነቀምቴ ግምቢና፣ አምቦ ከተማ ነዋሪዎች አስተያየቶቻቸውን አድርሰውናል። አንዳንዶቹ ጠቅላይ ሚኒስትሩ በአንድ ዓመት ያስመዘገቧቸው ስኬቶች እንዳይቀለበሱ ስጋታቸውን ገልጠዋል ሲል ናኮር መልካ ከነቀምቴ ተከታዩን አጠናቅረዋል።

የነቀምቴ ነዋሪው ወጣት ፈቃዱ አያና ጠቅላይ ሚኒስትሩ በአንድ ዓመት የስልጣን ቆይታቸው የማይካዱ ስኬቶችን አስመዝግበዋል ይላል። እንደ ምዕራብ ኦሮሚያ ትኩረት ነፍገውታል የሚለውንም ያብራራል።

ዶክተር አብይ ወደ ስልጣን ከመጣ ወዲህ ጥሩ ለውጦች ይመጡ ያለ ነገር ግን ለውጡ የመጣው ኦንሊ ፕራይም ሚኒስትሩና ኦሮሚያ ፕሬዚዳንቱ ጋር ነው። ትክክለኛ ለውጥ የመጣው ስሮቹ ያሉ አልተለወጠም። የቱ ጋ ነው ያልተለወጥንበት ቦታ ደግሞ የት ነው ብሎ ራሱን ስር ያሉትን ኦሮሚያ ሴክተር ዞኑ ድረስ ያሉት እስከ ወረዳ ምን አይነት ለውጥ ተደርጓል ቢባል ለውጡ እስከ ጅም ነው። እስር ቤት የወጡ እራሱ አሁንም ተመልሰው ወደ እስር ቤት እየወጡ

የተገቡ ነው። ምክንያቱም ሌላ ነገር አድርጎ አይደለም። ትክክለኛ ሌኒን ዲሞክራሲ በእኛ ላይ አይሰራም። መንግስት እንደ መንግስትነቱ ምን አደረግ ቶቹን ለማስተካከል የጠፋውን ወደ ህግ ለማቅረብ ምን አደረገ? አሁን ካልተደረገ ለኦሮሞ ጥቅሙ ምንድን ነው? ከዚ ወደ ቤኒሻንጉል ህዝባችን ይሰጋል

ሆነው የምን ነው ከማለት ትክክለኛ አቋም ይዞ የትኛው ስራ ላይ ያውላል የትኛውን ህዝብ ያድሳል የምለውን አያይ ጥሩ ነው ይላሉ። ከግንቢ አስተያየታቸውን የሰጡት አቶ በላይ አበበ ጠቅላይ ሚኒስትር ዶክተር አብይ አህመድ ስራቸውን የጀመሩት በተሾሙበት ዕለት መሆኑን አስታውሰው በሀገሪቱ ከነበሩት መሪዎች ይልቅ ምዕራብ ኦሮሚያን በተደጋጋሚ የጎበኙ የአገር መሪ መሆናቸውን ይገልጻሉ።

ትኩረት አልሰጡም ስለተባለውን ጉዳይ የግላቸውን አስተያየት አስቀምጠዋል። ቅድሚያ ራሱ አገር ለመበታተን ለደረሰችበት በአስራ ሁለተኛው ሰዓት ላይ ደርሰው መደመቅ በሚለው የፍቅር ቃል ህዝብን አስተባብረው ህዝብ ወደ አንድ ሀሳብ እንዲመጣና

አገቷ ከመበታተን እንድትድን ያደረገው ስራ እጅግ የላቀ ዓለምን ያስገረመ ግን ውጭ ያሉትን ተፎካካሪ ፓርቶች በማናገር ራሱ ወደ ሰላም ድርድር እንዲመጡ የተካሄደው ስራ እጅግ እጅግ የሚያስደንቅ በቅድሚያ በሀገሪቱ ባሉ ትላልቅ ችግር ባለባቸው ዞኖች እና ክልሎች በይበልጥ በሱማሌ፣ ትግራይ በሚሄድ ደቡብ በሚሄድ በቤኒሻንጉል፣ ጋምቤላ በሚሄድ

ህዝቡን በውይይት ወደ አንድ ዓላማ እንዲመጡ ያደረጉት ሂደት በጣም ትልቅ ነው። ቦ በተደረገው ልማታዊ ስራ ላይ ለመጀመሪያ ጊዜ የራሳቸውን ያላቸውን ሀብት አወጡ። ራሱ ለጨረታ አቅርበው ትልቅ ሂደትና አስገኛ ዘዴ መፍጠራቸው ራሱ ለሀገሪቱ ላለው ልማት ምን አይነት ፍላኮት እንዳላቸው የሚያሳይ ይመስለኛል። ኔ ቀርቦ አላናገረ ነው ማላዋያ በቅሬታ ይሰማል። ከአንድ ወር በፊት ራሱ በቤጊ ላይ ያደረጉት ውይይት ራሱ ያንን ቅሬታቸውን ይቀርፋል የሚል ነበረ። ሌላው የኮማንድ ፖስቱ ነገር ጥሩ ነው ብዬ አይደለም።

ሰው በዳጋ ኮማንድ ፖስት አያስፈልግም። የህግ በላይነት መከበር አለበት። የአምቦ ነዋሪ ወይዘሪት ጃለኔ ዘውዴ ባለፈው አንድ አመት ጠቅላይ ሚኒስትሩ በተደጋጋሚ አምቦን መጎብኘታቸውን አስታውሳ የሴቶች ሁለንተናዊ ተሳትፎ እንዲጨምርም

ሰርተዋል ትላለች። ጠቅላይ ሚኒስትራችን አብይ ያው በርካታ ነገሮችን ሰርቷል። በሰላም በማስማማት ዙሪያ ለምሳሌ አሁን ተማሪዎችን በማወያይ በትምህርት ቤታችን እየመጣ ሰላምን እንዴት እንደሚወርድ ምናምን እያስተማርን ነበር። ሴቶች ሚኒስትር መሆን እንዳለባቸው በስልጣን ላይ ወጥተው እንደሚሰሩ ያው ችሎታቸውን ማውጣት እንደሚችሉ አስተምሮናል። ሚኒስትር ደረጃ ሀምሳ ሀምሳ ፐርሰንት ከወንዶች ጋር ስልጣን ማስተዳደር እንደሚችሉ አሳይተውናል በሀገራችን

በአንዳንድ አካባቢዎች አለመስማማት ይኖራሉ እና በዛ ዙሪያ ላይ በአንዴ ማቆም ጥሩ። የወለጋ ዩኒቨርሲቲው ስነ ዜጋ መምህርና በአዲስ አበባ ዩኒቨርሲቲ በሰላምና ደህንነት ዙሪያ የዶክተሪት ዲግሪያቸውን በመስራት ላይ የሚገኙት

አቶ ቀነኒ ጅባት ጠቅላይ ሚኒስትሩ በአንድ አመት ቆይታቸው አሳግተዋል የሚሉትን እንዲያብራራሉ። በመጀመሪያ የመጡ ለውጦች እንግዲህ በሶስት መልኩ ነው እኔ ማስቀመጥ የቻልኩት ፖለቲካል ለውጥ፣ ኢኮኖሚካሊ ለውጥ እና ዲፕሎማቲክ ለውጥ የሚባሉ ትላልቅ የተደረጉ ለውጦች ናቸው። ፖለቲካሊ የመጡ ለምሳሌ ያህል የታሰሩ ሰዎች

ተፈቷል የሽብር አዋጆችም ተቀይሯል ፖለቲካል ፓርቲ ቀጥታም ቀጥታ ባልሆነ መንገድ ተሳትፎ በማድረግ ትክክለኛ ለውጥ ለኢትዮጵያ የሚበጅ ፖለቲካል ፓርቲዎችን ፊት ለፊት አንስተዋል ኢኮኖሚክ ሪፎርም የሚባሉትን ለምሳሌ አይል የፕራይቬታይዜሽን ፖሊሲ የምንላል በቴሌኮም በባንክ በተለያዩ በመንግስት ስር ቀጥታ የሚተዳደሩ።

ከፍፊሉ ወደ ህዝብ በማምጣት ወደ ግሉ ሴክተር በማምጣት በሀገራችንም ሆነ በአፍሪካም በዓለም ደረጃ ላይ ተቀባይነት ውጤት አንስቷል ማለት ይቻላል። ዶክተር አብይ ኢትዮ ኤርትራ ጋር ያለን ዲፕሎማሲ ከዚህ በፊት ኖ ፒስ ኖ ዋር ብለን የምንለው ዛሬ ትክክለኛው ሰላማዊ የሆነ ዲፕሎማሲ፣ ወደ አረብ ሀገሮች ያለን ዲፕሎማሲ፣ ወደ አውሮፓ ያለን ዲሞክራሲ እኒ ድንቅ የሆኑ ለውጦች ብለን ማንሳት እንችላለን።

ከምዕራብ ኦሮሚያ ጋር ተያይዞ ስለሚነሱ ጥያቄዎችም ምልከታቸውን ለአሜሪካ ድምፅ ገልጸዋል። መቶ በመቶ ሰላም ሰፍኗል ወይ? በመቶም በመንግስት በኩል ተከብሏል ወይ? በፖለቲካ ፓርቲዎችም ሆኖ አንድ ሆኗል ወይ? እርቃቸው ከአንጀት ነው ከአንገት ነው የሚል እስካሁን ጥያቄ አለ። እንግዲህ ይሄ የሪፎርም ዋንጫካ ነው። እንግዲህ በዚች አንድ አመት ውስጥ እሱ የሰራቸውና የደረሰበት ቦታ ብንቆጥረው ነው።

ዶክተር አብይ እንደውም ብዙ ቦታዎች ይሄዷል ብዬ አስባለሁ። እንደውም አንዳንድ ቦታ ላይ ሁለት ጊዜ ሶስት አራት የሄደበታለን። ጥሩ ሰው ራሱ ቤት እንዲመጣ እኮ ሰው ይፈልጋል። ጥሩ ሰው እንዲጎበኞ፣ እንዲጠይቆ፣ ሰውየው እንዲጋብዞ ይፈልጋል። ከዚህ ስሜት የተነሳ ይመስለኛል እንጂ በመረዳት ትልቅ ለውጥ ያመጡ መሪ ናቸው ብዬ ላነሳው እፈልጋለሁ።

ዶክተር አብይና የለውጡ አመራሮች ለወደፊቱ ማድረግ አለባቸው ያሉትንም እንደ ምክረ ሀሳብ ጠቅሰዋል። የህዝብ ችግሮች አሁን በተለያዩ መልኩ እየወጡ ነው፣ እየተጠየቁ ነው ነው ያለው። ይሄንን ደግሞ አንድ በአንድ ለመመለስ ያህል የተያዘው ሪፎርም በተለያዩ አቅጣጫዎች በፍጥነት መሄድ አለባቸው በሰዓቱም በቦታውን ብደረግ

ህዝብም ወደ ሪፎርሙ የሚመለሱ ይመስለኛል። ለውጡን ለመቀልበስ የሚንቀሳቀሱ ቡድኖችም ቢሆኑ በቂ ጊዜ በመስጠትና ቢቻልም የለውጡ አካላት በመሆን አብሮ ለመሻገር ቢጥሩ የተሻለች ኢትዮጵያ ሩቅ አይደለችም ሲሉ ሀሳባቸውን አጠቃለዋል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ

ዜና ኮረን እናመሰግናለን ለዘገባው። የዩናይትድ ስቴትስ መንግስት የአቪዬሽን ተቆጣጣሪዎች የአውሮፕላን አምራቾች የራሳቸውን የስራ ውጤት አስተማማኝነት ራሳቸው እንዲፈትሹ መፈቀዱ ትክክል ነው ብለው እየተከራከሩ ናቸው። ማይክል ብራውን የቪኦኤ ዘጋቢ የሚከተለውን አጠናቅሯል። አዳነች ፍሳዬ ይዘዋለች። ሁለት ቦይንግ 737 ማክስ 8 ጀት አይሮፕላኖች

በአንድ ሶፍትዌር መዛባት ተብሎ በሚጠረጠር ምክንያት ከተቀሰቀሱ በኋላ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ትላንት ማብራሪያ እንዲሰጠው ስብሰባ ጠርቶ ነበር። የፌዴራል ኤቪየሽን አስተዳደር ኃላፊ ዳንኤል ኤልወል ሴኔተሮች ፊት ቀርበው በሰጡት ማብራሪያ የሰሯቸውን አይሮፕላኖች የሚፈትሹት ሠራተኞች በልዩ ሁኔታ የተመረጡና የፌዴራል ኤቪየሽን አስተዳደር የሚቆጣጠራቸው ናቸው ብለዋል።

ኮሚኒኬሽን ኤን ኮመን ሴፍቲ ኦብጀክቲቭስ ቱ የፌዴራል አቪዬሽን አስተዳደርና የአቪዬሽን ማህበረሰብ በህብረት ሆነው ችግር ይኖር እንደሆነ ለመለየትና አስተማማኝ መፍትሄ ለማግኘት ትብብርን፣ ሐሳብ መለዋወጥንና የአስተማማኝነት ግብ መኖርን ይጠይቃል። እንዲህ ዐይነት ልምድ በሌላ አሰራር ሊገኝ የማይችል ዕውቀት እንደሚያስገኝ የአስርት ዓመታት ተሞክሮ አሳይቷል።

የፌዴራል አቪዬሽን አስተዳደር የአውሮፕላን አስተማማኝነት ፈቃድ የሚሰጠው ከኢንዱስትሪው ጋር በሚያደርገው የመረጃ መለዋወጥና የቴክኒካዊ ዳታ ላይ በመተማመን ነው። የክኔቲኬት ክፍለ ግዛት ተወካይ ዲሞክራት ሴኔተር ሪቻርድ ብሉመንተል ግን የአይሮፕላኖች ደህንነት አስተማማኝነት በሰሯቸው ኩባንያዎች እንዲወሰን ማድረግ የህዝብን እምነት ሊሸረሽር ይችላል ብለዋል።

ሐቁ ምንድን ነው? የፌዴራል አቪዬሽን አስተዳደር የደህንነቱን ጉዳይ በርካሽ መንገድ ማከናወንን ነው የመረጠው። ይህ ዘዴም ርካሽም አስተማማኝም አልሆነም። ቀበሮን ዶሮዎች የሚሰፍሩበት ቦታ ኃላፊ የማድረግን ያህል ነው። ይህም በሰባት ሰላሳ ሰባት ማክስ 8 ጄት አውሮፕላን ላይ ታይቷል።

ከኤርባስ ጋር ባለው ውድድር ምክንያት ጀት አውሮፕላኖቹን በፍጥነት ለማምረት ሲል ወሳኝ የሆኑትን የአስተማማኝነት ክፍሎችን ችላ ብሏል። ትላንት የተካሄደውን ማብራሪያ የመስማት ስብሰባን የመሩት ሪፐብሊካዊ ሴኔተር ቴድ ክሩዝ በፌዴራል ኤቪየሽን አስተዳደርና በቦይንግ መካከል ያለው ቅርብ ግንኙነት ብዙዎችን ሲያሳስብ ቆይቷል ብለዋል። የአውሮፕላኖቹን ደህንነት ማረጋገጫ በሚሰጡ አስተዳደርና

አይሮፕላኖቹን በሚያመርተው ኢንዱስትሪ መካከል ያለው ቅርበት በመላ ስርዓቱ ላይ ያለውን አመኔታ የመሸርሸር አደጋ ሊያንዣብብ ይችላል ሲሉ ሴኔተር ክሩዝ አስገንዝበዋል። ቦይንግ በበኩሉ በአይሮፕላኖቹ ንድፍ አሰራርና አፈታተሹ ላይ ካሁን ወዲያ የፌዴራል ቁጥጥር እንዲኖር አልፈልግም፣ አያስፈልግምም ብሏል። አያይዘውም በ737 ማክስ ጀት አይሮፕላኖች ላይ ችግር ፈጥሯል ተብሎ የሚታመነውን ሶፍትዌር

የማሻሻል ስራውን ለማከናወን የተቃረበ መሆኑን ገልጿል። ይሁንና ሰባት ሶስት ሰባት ማክስ ስምንት ጀት አይሮፕላን ተመልሶ ሊበር የሚችልበት ሁኔታ ገና ሊሆን እንደሚችል ተገምቷል።

አዳነች ሳዬ እንደዘገባው። እናመሰግናለን። አድማጮች፣ አሁን ወደ መጨረሻው ርዕስ እንሻገር። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ፕሬዚዳንት ዶናልድ ትራምፕ በተለይ ለዲፕሎማሲ ስራዎችና ለዓለም አቀፍ ረድኤት የሚውል በጀት ላይ ቅነሳ ለማድረግ የወሰዱትን እርምጃ ወይም ያቀረቡትን ረቂቅ በዩናይት ስቴትስ ምክር ቤት የሁለቱም ፓርቲዎች የሕግ አውጪዎች ተቃውሞ አቅርበውበታል።

ታዲያ ማይክ ፖምፒዮ ተከላክለዋል። ሲንዲሼን ከውጭ ጉዳይ ሚኒስቴር መስሪያ ቤት ያጠናቀረችን የዚህን ዘገባ ዝርዝር እነሆ።

የትናንትናው የዩናይትድ ስቴትስ ኮንግረስ የምስክር ቃል ሰሚ ሸንጎ ትኩረት ያደረገው ከዩናይትድ ስቴትስ የውጭ እርዳታና ከውጭ ጉዳይ ሚኒስቴሩ በጀት ላይ 11 ቢሊዮን ዶላር እንዲቆረጥ የቀረበው ረቂቅ ዕቅድ ላይ ነው። በፕሬዝደንቱ የቀረበውን እንደ አውሮፓውያን አቆጣጠር የ2020 በጀት ከስደተኛ ማስፈሪያ መርሃ ግብሮች ለዓለም አቀፍ የጤና ጥበቃና ለሌሎችም ፕሮግራሞች የሚመደብ ገንዘብ ላይ

ወጪን የሚቀንስ ነው። ዲሞክራቱ የተወካዮች ምክር ቤቱ የውጭ ጉዳይ ኮሚቴ ሊቀመንበርና ሪፑብሊካኑ አንጋፋ የምክር ቤት አባል የወጪ ቅነሳውን ሀሳብ ይቃወማሉ። ስለሆነም የፕሬዝደንቱ እቅድ በኮንግረሱ ላያልፍ ይችላል ነው የተባለው። የተወካዮች ምክር ቤት አባል ዲሞክራቱ ኢሊየት ኤንግልስ ስ

እንደኔ ሀሳብ ይህ በጀት የትራምፕ የውጭ ፖሊሲ ከዓለም አቀፍ ግንኙነት ያለመፈለግ ጋር የተዛመደ ወይም ያንኑ የሚያሳይ ነው። የአሜሪካ መሪነት ከማናቸውም በላይ ከሚያስፈልግበት ቦታዎች ወደ ኋላ ማፈግፈግ እንደማለትም ነው። የዚህን የአሜሪካን እሴቶች የማይፈልጉ እንደ ቻይና እና ሩሲያ እንዲሁም ኢራን ያሉ አገሮች ይህን ክፍተት ሲያገኙ ደስታውን አይችሉትም።

ሪፐብሊካኑ ማይክል መኮል በኮሚቴው ሊቀመንበር ከኮሚቴው ሊቀመንበር ጋር ባለስማማም ይሄ እቅድ ያልተፈለገ ውጤት ሊያመጣ እንደሚችል ግን አምናለሁ ብለዋል። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ቻይናና ሩሲያ አደጋ መደቀናቸውን እረዳለሁ፣ ይሁን እንጂ አስተዳደራችን በአሜሪካ ግብር ከፋይ ላይ የሚያሳድረውን ተጽዕኖ ደግሞ ቦታ ይሰጠዋል ብለዋል ማይክ ፖምፔዮ።

እንደ አዲስ በተያያዘውና በተጠናቀረው የኃይል ፉክክር ቻይናና ሩሲያ ስትራቴጂያዊ ጥቅም የማያገኝበት እንዲሆን እናረጋግጣለን። ሰሜን ኮሪያን ከኒውክሌየር ነጻ ለማድረግ የተያዘው ጅምር ዳር እንዲደርስ መስራታችንንም እንቀጥላለን። የቬኔዙዌላ ሕዝብ ለዲሞክራሲያዊ ሽግግር በያዘው ጥረት ሰላሙን በሚያገኝበትም መደገፋችንን እንዲሁ።

የውጭ ጉዳይ ሚኒስትሩ የቀረበው የበጀት እቅድ ለቬኔዙዌላ ዲሞክራሲ ሽግግር የሚሰጥ የአምስት መቶ ሚሊዮን ዶላር እርዳታን ጨምሮ አዲስ ስልጣን እንዲያገኝ የሚጠይቅ እንደሆነ አመልክተዋል።

አድማጮች፣ አሁን ማስታወሻ፣ ስለአሜሪካ ድምፅ የሳተላይት ስርጭት። የተከበራችሁ የአሜሪካ ድምፅ አድማጮችና ተከታዮች በሳተላይት ግንኙነት በተፈጠረ ጊዜያዊ የቴክኒክ እክል ሳቢያ

የናይል ሳት ስርጭታችን ለተወሰነ ጊዜ አድማጮች ዘንድ እንደማይደርስ አረጋግጠናል። ለተፈጠረው መስተጓጎል ይቅርታ እንጠይቃለን። ባለሙያዎቻችንና የሚመለከታቸው የስራ ኃላፊዎች በተቻለ ፍጥነት ችግሩን ለመፍታት እየሰሩ መሆናቸውን እንገልጻለን።

በአጭር ጊዜም ችግሩ እንደሚፈታ ተስፋ እናደርጋለን። የአየር ስርጭቶቻችንን በአጭር ሞገድ በ22 በ25ና፣ በ31 ሜትር ባንዶች እንዲሁም ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል የሚተላለፈውን የጋቢና ፕሮግራም በ49 ሜትር ባንድ እንዲሁም በፌስቡክ በቀጥታ የሚሰራጩ ዝግጅቶቻችንን እንድትከታተሉ በሚቀላቸው መንገድም ፓድካስትና፣ ሌሎች ማሰራጫ ዘዴዎች እንድትከታተሉ እንጋብዛለን። ከታላቅ አክብሮት ጋር የአሜሪካ ድምጽ።

አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንድ ከዋሽንግተን ዲሲ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው የምናስተናግዳችሁ ቆንጆ ይታዬና አሉላ ከበደንን አድማጮች አሉላ ነ ይለል ነበር ሁለትየተቻለሽ እንለወጥ ሁለተኛውን አጋማሽ ስርጭታችንን ጀምረናል። አድማጮች ጀምረናል ብቻ ሳይሆን አጋም ሰነዋል ማለት ይሻላል። ዛሬ በርከት ያሉ ዘገባዎች ስለነበሩ ነው ለዚህ ክፍል ቀዳሚ አድርገነው ወደ ነበረው ቅንብር እንሻገረ

ከፕሮፌሰር መስፍን አርያ ጋር የተደረገ ውይይት ነው። በአዲስ አበባ ዩኒቨርሲቲ የስነ ልቦና ሐኪም እና የዚህም ፕሮግራም ደንበኛችን ናቸው። ማስታወቂያውን ቆንጅትኔ እናንቺ የሰራነው ውይይት ነው ግን ዛ መግቢያ ላይ የሚያስታውቅ ይመስለኛል። ቀደም ሲል ድምጻቸውን ባጭሩ አሰምተናል። በቅርቡ በደረሰው የኢትዮጵያ አየር መንገድ አውሮፕላን አደጋ ተከትሎ በችግሩ

ሐዘን ለተጎዱ ቤተሰቦች ከሚደረገው የቤተሰብ፣ የጎረቤት፣ የዘመድ እገዛና ማስተዛዘን በተጨማሪ የባለሙያ እገዛስ ምን ያህል ያስፈልጋል በሚለው ዙሪያ እንዲህ ለአድማጮቻችን ማብራሪያ እንዲሰጡ ጋብዘናቸው። እንደተለመደው ዶክተር መስፍን ትብብራቸውን አልነፈጉንም።

ፕሮፌሰር መስፍን አራያ የአእምሮ ጤናን ለማጎልበት የሚረዱ ምክሮችን ጨምሮ የአእምሮ ሕክምናን በሚመለከት ቤተኛችን ኖት። በየአጋጣሚው የአድማጮችን ጥያቄዎች ዘንጎራ እንላለን። ዛሬ ቆንጅት ጥያቄያችን ታዲያ ዜናን የተከተለ መነሻ ነው። ዜናን ተከትሎ ነው አሉላ እንዳልከው

በቅርቡ 157 ሰዎች ይዞ የኢትዮጵያ አየር መንገድ የሾፍቱ አቅራቢያ መውደቁ የሚዘነጋ አይደለም። ከባድ ሐዘን በሀገር ብቻ ሳይሆን በዓለም አቀፍ ደረጃ ትልቅ ሐዘን የሰፈነበት ወቅት ነው እና በዚያ የተጎዱ ቤተሰቦችን

ከተለመደው ባህላዊው የማጽናናት በሃይማኖት አባቶች ከሚደረገው ምክር ማጽናኛ በተጨማሪ የባለሙያ እንደ እናንተ የባለሙያ የምክር አገልግሎት ማስፈለጉ ላይ እንዲያተኩሩልን ነው ዛሬ ጋበዝኖት። ፕሮፌሰር መስፍን ሮቆንጅ ስናታ ላ ስለ እሱ ፕሮግራም ስለጋበዛችሁ በጣም አመሰግናለሁ። በመጀመሪያ በቅርቡ በኢትዮጵያ አየር መንገድ ላይ በደረሰው አደጋ

ህይወታቸውን ላጡ ሁሉም ወገኖቻችን ናቸው እንግዲህ ያጸደ ነፍስን የተመኘሁ በተለይ ለቤተሰቦቻቸው፣ ለወዳጆቻቸው በአጠቃላይ የላለፉት ጥቂት ሳምንታት ላዘኑ ወገኖቻችን ያለ ሁሉ መጽናናትን እመኛለሁ። በእርግጥ የደረሰው አደጋ እንግዲህ በጣም ዱብዳ የሚባል ነው። እንደዚህ አይነት ዱብዳ ድንገት በሚደርስበት ጊዜ ሀዘኑ

በቀጥታ ጉዳዩ ከሚመለከታቸው አልፎ አካባቢውንም እንዲያም ሲል ደግሞ ይህን ዜና የሚሰሙትን ሁሉ የሚነካ ነገር ነው የሚሆነውና በአጠቃላይ በዚህ ሂደት ውስጥ እያለፉ ያሉ ሰዎች ወገኖች በሙሉ ሀዘን ላይ ተቀምጠው ነው ያሉት። ይሄ ደግሞ ግሪቪንግ ፕሮሰስ የሚሉት ነው ፈረንጆች። የሀዘን ሂደት ውስጥ ነው ያሉት የሚሆነው ማምነው ያ ደግሞ እንግዲህ የሚገለጸው በተለያዩ መንገዶች ነው።

በለቅሶ ይገለጻል። በዝምታ ይገለጻል። የተለያዩ ሀዘን መግለጫ መንገዶች አሉና ይሄ ድንጋጤ እንደተሰማ መጀመሪያ የሚገጥመው ነገር መደንዘዝ ነው። ከዛ በኋላ ነው እንግዲህ በሙያችን እንደምናውቀው ቁጣ የሆኑ መከፋት ይሆን መቆጨት ይሆን መጸጸት ይሆን ማዘን፣ መንቀፍ የመሳሰሉትን የሚመጡትና እንግዲህ በእንደዚህ አይነት ሂደት ውስጥ የሚያልፉ ሰዎች የሚያዝኑባቸው ሀዘናቸውን የሚያወጡባቸው መንገዶች ይለያያሉና

በተለይ ቀናት ትንሽ ትንሽ እየተቆጠሩ ሲሄዱ ሀዘን በተለያየ መንገድ መውጣት ይጀምራል። ቀደም ብዬ እንዳልኩት አንዱ ዝምታም፣ ቁጣም፣ ሌላም ሌላም እነኚህን እንግዲህ ስሜቶችን የምናወጣባቸው መንገዶች ይለያያሉ። ቅድም ወይዘሮ ቆንጅት እንዳልሽው እዚህ ላይ ቤተሰብ አብሮ ያለቅሳል፣ አብሮ ይቆጫል፣ አብሮ ያዝናል። ምናልባት እንደው በሚዲያ እንዳያችሁት በዚህ በመቶ ሀምሳ ሰባቱ

ወገኖቻችን የዓለም በአጠቃላይ በሰላሳ በላይ ሀገር ሰዎች ናቸው ሕይወታቸውን ያጡትና እዚያ አዘን ላይ የሚገርማችሁ ጎሳ ዘርፋ ይለያ የታዘነበት እንዲያውም አደጋው በደረሰበት ቦታ ቦታ ያለውን ሁኔታ ብታስተውሉ በዚያ ገጠር ያሉ ወገኖቻችን እንባቸውን እያረገፉን ያዘኑትና እንዲህ አይነቱ በጋራ የማዘኑ ነገር

ለመረጋጋት ሀዘንን ለመቀበል የራሱ የሆነ ተዋጽኦ ይኖረዋል እና እንግዲህ በቤተሰብ በኩል በጋራ በማልቀስ በጋራ በማዘን በጋራ ትዝታዎችን በመውጣት በሃይማኖት በኩል ደግሞ የመቀበሉ ሁኔታ የተለያዩ ሀዘንን የመቀበሉ ሁኔታዎች አሉ። የፈረንጆች

ከፕሮፌሰር መስፍናራያ ጋር የተጀመረው የሥነ ልቦና ሙያዊ ትንታኔ ወይም ምክር አድማጮች ተጀመረ እንጂ አላበቃም። በሚቀጥለው ይቀርባል። አሁን ጉዞ ወደ ደሴ።

በኢትዮጵያና ኤርትራ መካከል የተከሰተው ጦርነት ፖለቲካዊ ቀውስን ያስከተለ ማህበራዊ ጠባሳ የፈጠረ የቅርብ ጊዜ ትዝታ ነው። በዘር በሃይማኖት አንድ የነበረ ሕዝብ በማይታይ አጥር ተከልሎ በናፍቆት ሰቀቀን፣ ሁለት አስርት ዓመትን ተሸጋግሯል። የሁለቱ ሀገራት ግንኙነት ዳግም ሲታደስ ከብዙሃኑ ፊት ላይ የሚወርደው እንባ፣ የሚሰማው ሲቃ ከቃላት በላይ የሚናገረው ቁም ነገር ነበር።

አቶ ደመቀ በለው የተባሉ በደቡብ ወሎ ዞን የኮምቦልቻ ከተማ ነዋሪ ሰሞኑን ታሪካዊ ስራ ከውነዋል። ለ20 ዓመታት ተከራይተውበት የነበረውን የኤርትራውያን መኖሪያ ቤት ጠብቀው ለህጋዊ ባለንብረቱ በማስረከብ ዳግም የህዝቦች ግንኙነት በፍቅር ታድሷል፣ በታማኝነት ተሟሽቷል። በርክክቡ ላይ የመንግስት አካላት፣ የአካባቢው ነዋሪዎችና የቅርብ ቤተሰቦች ታድመው ነበረ። መስፍን አራጌ ነው ዘገባውን ይላከው።

ወይዘሮ ግዳይ ኃይሌ ከ20 ዓመታት በፊት የትውልድ አገራቸውን የሥጋ ዘመዶቻቸውን ለመጠየቅ ወደ ኤርትራ ያቀናሉ። ሰላም ይመልሶት ብሎ ለሸኛቸው ጎረቤት ግን ዜናቸው የውሃ ሽታ ሆነ። እኔ ዝም ብለን ወደ አገራችን አይተን መመለስ ነበር ይሄን ነው። እመለሳለን ስንል እንደገና መንገዱ ተዘጋ። በኢትዮጵያና በኤርትራ መካከል የተፈጠረው ውጥረት የወጣው እንዳይመለስ እንቅፋት ፈጠረ። ጦርነት ታወጀ። የብዙሃን ደም ፈሰሰ።

ወይዘሮ ግዳይ ባለቤታቸውና ልጆቻቸውም ከዘጠኝ ዓመት በላይ የቆዩባትን ኮምቦልቻን እንደናፈቁ ደክመው ያቆሙትን ጎጇቸውን ጥለው ለመኖር ተገደዱ። ግና አቶ ደመቀ በለው የተባሉ ቅን ኢትዮጵያዊ ደማቅ ታሪክ ጽፈው ለዛሬ ያቆዩ

በ1980 ዓ ም ከወይዘሮ ግዴ ባለቤት ከአቶ አስገዶም ገብሩ ተከራይቶ የኖሩበትን መኖሪያ ቤት በታማኝነት ጠብቀው በታማኝነት ለሕጋዊ የቤቱ ባለቤት አስረክበዋል። መጀመሪያ እሳቸው ናቸው ያከራዩ ባልዩ በ1980 ዓ ም እሳቸው ክራይ ስከፍል ስከፍል እርስዎ አስመራ ድርሽ እመጣለሁ ሲል የአገር ሁሉና ሆኖ መንገድ ተዘጋ። አላስረከቡኝም ምንም አላለኝ። እኔ በእምነት ጠብቄ ቆየ ኤርትራም ኢትዮጵያም ይባለቀ ልበል ተማሪ ተደበለቀ የተዋለድ ህዝብ እና እምነት ጥሩ ነው ነው እሳቸው

ያደረጉልን ወለታ መጨረሻ የለውም እ ሰው ይመጣል አለ የለን ሲሉት፣ ሞተ አለ ወይ ሲሉት፣ መኖሩን መሞቱም ሳያቁት ጠብቆ ቆዩ። በጣም የሳቸው ምስጋና መጨረሻ የለውም። እንደኔ ደግሞ እንደዚህ ለክብረትና ማዕረግ ደግሞ እንደኔ ደግሞ ይፍጠርላቸው እምነትም ታማኝነትም ጎድሎ ስጋዊ ተድላ በሚቀነቀንበት

ሰዎች ለቁሳዊ ጥቅም በሚሽቀዳደሙበት በዚያ ጊዜ አቶ ደመቀ ብዙ ፈተናዎችን ማለፍ ነበረባቸው። ኮምበርሻ የኤርትራ ቤት በዝግ ሲሸጥ እኔን ጠየቁኝ። ሲጠይቁኝ እኔ ተከራይ ነኝ እንጂ እንትን አይደለሁም አልኩ ለኮሚቴዎች። በኋላ እዳ አለባቸው አለኝ። ተከራይ እንጂ ኦልዲተር አይደለሁም አልኩ። ሲኖር ሲኖር ደግሞ የቀበሌ ቤት ነው አሉ። የቀበሌ ቤት ሁለት ጋለ እንዲ ያሉ ሀይል አለ፣ የፋይል ቁጥር አለ፣ ጊዜ ሀይሌ ነው የሚለው ባለቤት አለው፣ ግብር ይከፈልበታል። እዳ ያለባቸውም አልኩ ተዛ

ምሪ እየጠበቅኩ ስኖር ስኖር ሰውየው ሙተዋል። ነፍሳቸውን ይማር። የወሳቸው ሞት በከተማውም ሆነ በመሆኑ ብዙ ይወራ ነው። የኤርትራ ቤት እንዴት ትለቃላች? እኛ ነገ የምንሞት ሰዎች፣ የኤርትራ ቤት የባለቤቱ ነው አልኩኝ። ለባለቤቱ አለማስረከብ

ምንም ችግር የለም። ቤት ይኸው ወረቀቱን ሁላ ቀርጻ በስማቸው ግብር እየተከፈለ እስካሁን ጠብቂያለሁ። አሁንም የጤና ቤት ይሁንላቸው አስረክብያለሁ። የአቶ ደመቀን ምግባር ከተራራ በላይ የሚያገዝፈው እሳቸው ሀብት ንብረት የተረፋቸው ጧሪ ደጋፊ የሞላቸው አለመሆናቸው ነው። በጡረታ ከሚያገኙት አምስት መቶ ብር ውጭ የሚተማመኑበት የገቢ ምንጭ የላቸው። እኔ ቤት የለኝ። አሁን አምስት መቶ ብር ጡረታ የቤት ኪራይ አሁን ልከፍለው ነው ልበላው? ከተማ አስተዳደሩ እንኳ አይገድፈኝም። ቤት ዝጋር ነው ያበጃ ያበጁ ያበጁ ምን ይሰያዳለ

ታማኝነት ለአቶ ደመቀ የመጀመሪያቸው አይደለም። ከ1957 ጀምሮ አሰብ ኖረዋል። እዚያ የጉልበት ስራ በመስራት ራሳቸውን ለመቻል ባደረጉት ጥረት የመንጃ ፈቃድ አውጥተው ትዳር መስርተው ጎጆ ቀልሰው ነበር። አሰብ ከሚገኘው መኖሪያ ቤታቸው የነበራቸውን የቤት ቁሳቁስ በመንግስት የጭነት መኪና ጭነው ይመጣሉ። መኪና በ1983 ዓ ም ይዤ መጣሁ። ይዤ መጥቼ ተረከቡኝ ብላቸው አንረከብም። የእዚያ ጊዜ ደሴ ይጀሩ ደሴ እምቢ አለ።

83 ላይ የደርግ መንግስት ሲወድቅ እቃቸውን ጭነው የመጡበትን መኪና የአሰብ መዘጋጃ ቤት መኪና ነበር እና እዚህ ለመዘጋጃ ቤቱ አስረክበው እሳቸው በደሞዝ እያገለገሉ ነው ያሉት። የሚገርመው ግን በጣም በዚያን ሰዓት የግርግር ወቅት ስለነበረ ብዙ ንብረቶች ተዘርፈዋል። የመንግስት ንብረቶች ምናምን ማለት ነው እና ሰውየው ምንም ይሄ ነገር የሚገርማቸው ሰው አይደሉም። ልምዳቸው ነው ማለት ነው። አሰብ ውስጥ የገነቡት መኖሪያ ቤት በአሁኑ ሰዓት ምን ደረጃ ላይ እንዳለ ግን?

አያውቁም። የኮምቦልቻ ወጣቶች ማህበር ሰብሳቢው መሀመድ አሊ አቶ ደመቀን ህያው የኢትዮጵያዊነት መገለጫ ይላቸዋል። ለትውልዱም የግብረገብነት ማሳያ እንደሆኑ በማከል ይሄ ትልቅ እሴት ነው። ከዚህም አልፎ ደግሞ ለሁለቱ ሀገሮች ደግሞ ፖለቲካዊ ፋይዳውም እንደዚያው። የሚቀጥለው ትውልድ ከቁስ ነገር እምነት ቃል እንደሚበልጥ በጣም የተረዳንበት ስለሆነ በጣም በጣም ነው የሚያስደስተው። ስሜ ፈዋር ደመቀ ይባላል። የአቶ ደመቀ የልጅ ልጅ ነኝ። ያስደከብንባቸው ቦታ ላይ ነው ተወልጄ ያደኩት። አባቴ ያደረገው ነገር

ለእኔ በጣም ትልቅ ደስ የሚል ነገር ነው። ቅንነት ነው። ለሰው ታማኝነት ዋናው ነገር ስለሆነ ካለ ሰዎች ታማኝ መሆን አስተምሮኛል። በአቶ ደመቀ ውሳኔ ወቅት የእናንተ ተሳትፎ ነበረ ማለት እንችላለን? ቤታቸውን በሰዓት እንዲረከቡ እንዲረከቡ እኛም ጫና አለ አባቴን መጀመሪያ ይህን ያስበው ነገር ምንም አይነት ተጽዕኖ እንዳይፈጠርባቸው ቤታቸውን ጠብቆ ይዟል። አሁንም ላይ ሲመጡ በአግባቡ ለማስረከብ ችለዋል ማለት ነው። ቤት እስኪያገኙ ድረስ አሁን የት ነው ያለሁት? አሁን ያለው እዚያው ቤቱ ላይ ነው በቃ።

ወሎ ኮምቦልቻ አካባቢ ተወልዶ ያደገው የአቶ አስገዶም ገብሮና የወይዘሮ ግዳይ ኃይሌ ሶስተኛ ልጅ በመኖሪያ ቤቱ ርክክብ ተገኝቶ ነበር። አሰብ ውስጥ በመንግስት ሰራተኝነት የሚያገለግለው አቶ ብርሃኔ አስገዶም ተወልዶ ካደገበት ፍቅር አግኝቶ ፍቅር ሰጥቶ ከቆየበት አካባቢ በድንገት በተፈጠረ ችግር ሁለት አስርት ዓመታትን መራቁ ስሜት የሚጎዳ ጠባሳ ፈጥሮበታል። ከአመታት የጥላቻ ቅስቀሳ፣ ደም አፋሳሽ ጦርነት በኋላ የኢትዮጵያና የኤርትሪያ ህዝቦች ዳግም መገናኘት ጀምረዋል።

አቶ ደመቀና የወይዘሮ ገዳይ ቤተሰቦች በፍቅር ዳግም እንደተጣመሩት ሁሉ ፍቅር አጥፍቶ ህብረት የናደው ያ የጥላቻ ግንብ ዳግም እንዳይፈጠር ለውጡን መደገፍ ይገባል። እንደ አቶ ብርሃን ያስገዳውም ይህን ለውጥ ህዝቡ ከእጁ እንዳያመልጥ፣ ወዳለፈው ነገር እንዳይመለስ በጣም መሰራት አለበት። ወይዘሮ ገዳይና አቶ ደመቀም ይህን ይላሉ። አምላ ሁሉ በእጅ ነው እና አፍ ሰጥተን እናገራለን መላስ ሰጥተን እንጂ ስራ ብዙ ነው ይው እንዲህ አለ ሰላም መጥተው

እንዲያለ፣ ፍቅር መጥተው ለዚህም አበቃን። በጣም አምላክ ምስጋና ይገባል። በተጽዕኖ ነበር። ይኸው ተጽዕኖ ፈረስ የጀርመን ግንብ እንኳ ፈርሶ የለ። መልካም አባት መልካም አሻራውን ሲያትም፣ መልካም ልጅ ደግሞ አሻራውን የማስቀጠል ግዴታ እንዳለበት ወጣት መሀመድ ያስረዳል። ጧፍ ሆነው ያበሩትን ቀናነት ነፋሶንን ማጥፋት አይገባንም የሚተርፈን ጨለማ ነውና

እናም አቶ ደመቀን ማመስገን ብቻ ሳይሆን መደገፍ የሚያስፈልግበት ወሳኝ ቀን ላይ መሆናቸውን ይገልጻል። አሁን ከዚህ ከቤት ከወጡ ጡረታቸው ራሱ አምስት መቶ ብር ብቻ ነው እና በኪራይ ሊከፍሉት ነው ለቀለብ ሊሆናቸው ነው ምን ሊሆናቸው ነው እና ከተማ አስተዳደሩ ቦታ ምናምን ያመቻችላቸው እኛ ደግሞ ወጣት ማህበሩ ከማህበረሰቡ ጋር ሆኖ ግን ቤት እንሰራላችኋለን። ይህን ሰውዬ ማለት ነው።

ይህን ሴት ማድነቅ ብቻ ሳይሆን ወደ ተግባር ደግሞ ይህን ያስረከቡን ነገር ይዘን እኛ በጎ ነገር መስራት ደግሞ ለራሳችን የሆነ ሴት ጥለን እናልፋለን ብለን እናስባለን። በኮምቦልቻ ከተማ የቀበሌ 01 ሊቀመንበር የሆኑት አቶ ደሳለኝ እጅጉም በዚህ ሀሳብ ይስማማሉ። የመጀመሪያው ነገር ቤትና ቦታ ያስፈልጋቸዋል። ይህን ደግሞ ከተማ አስተዳደሩና ቀበሌ አስተዳደሩ ተነጋግሮ ዝቅተኛውን የከተማውን ስታንዳርድ ሊችል የሚችል ቦታ ማዘጋጀት ይጠበቅበታል። ምክንያቱም ሌሎች አካባቢዎች ያሉ የኤርትራውያን ቤቶች በግለሰቦች ጭምር ማዞር የሚቻልበት

¡Gira, no, para!

ሁኔታው ነበረ ወቅቱ እንደዛ ይፈቅድ ነበር መሸጥ መለወጥ የሚቻል ግን ለቃሌ ኖራለሁ ብለው አደራ አልበላም ብለው የቆዩ አባት ናቸው። እሳቸውን መጦር መንከባከብ ደግሞ የመጀመሪያው የከተማ አስተዳደሩና የቀበሌ አስተዳደሩ ስራ ነው። ለተደረገላቸው መስተንግዶ፣ ለተሰጣቸው ፍቅር ምስጋናውን የገለጸው አቶ ብርሃኔ ይህን ታሪክ አገሩ ላይ መድገም እንደሚፈልግ ገልጿል። ወይ ምንገርለት ጥሩ ያደረገልህን ነገር ወይ ድማ አድርግለት ነው። ብንችል ስልጣን ካለን ማድረግ እንሞክራለን። አልቻልንም ደግሞ እነግራለን። በዛም ጥሩ አይነት እንትን ነው እያየ ነው በተደፋፍረ

ያጠጣ ነው በየሄድንበት ይህንን ለውጥ እኔ ራሴ እዛ ውስጥ ለውጥ ውስጡ መንቀሳቀስም አልጥለው መንፈሳዊ ደስታ በስጋይ ምቾት አይለወጥም የሚሉት አቶ ደመቀ እምነት የሁሉ ነገር መሰረት እንደሆነ ይመክራሉ። እምነት ይኑሩ፣ አንጣላ፣ እንፋቀር፣ አንዱን አንዱ ይጠብቁ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ መስፍን፣ እናመሰግናለን። አድማጮች ዝግጅቱ አበቃ። የትግርኛ ስርጭት ይቀጥላል። በእኛ በኩል ነገ አርብ እንገናኛለን። ደህና ደሩ